የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ 25 እና 31 ሜትር ባንዶች በየቀኑ ከ3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። በዛሬው ዕለት ዋሽንግተን ዲሲ ላይ የሚከበር ዓመታዊ ስነ ስርዓት ነው። ለምሳሌ አንድ ተሸናሚያችን በዚህ በአሜሪካ ውስጥ የአስራ ሁለተኛ ክፍል መልቀቂያ ፈተና ዋን ፐርሰንት የገባች ነች። አንድ ተሸናሚያችን ይሁ ሀገር ተወልዶና አድጎ በጣም በሚያስገርም ሁኔታ የአማርኛ ቋንቋን አቀላጥፎ ከመናገር በተጨማሪ የኢትዮጵያ የጥንት ልሳን የሆነውን ግዕዝ አቀላጥፎ የሚያነብ የሚናገር ነው። በዩናይትድ ስቴትስ የኢትዮጵያውያን የሽልማት ድርጅት ማህበረ ግዩራን ዘር ኢትዮጵያ በእንግሊዝኛው አጽህሮቱ ሲድ 29ኛውን አመታዊ ስነስርዓቱን ዛሬ ምሽት ያከብራል። በኮቪድ ሳቢያ ለሁለት ዓመታት የመቋረጣ የገጠመው ይህ ሥነ ሥርዓት ዘንድሮ ተመልሷል። ከድርጅቱ የሕዝብ ግንኙነት ኃላፊ ጋር ለምሽቱ ምጥን ወግ ይኖረናል። የውስጣዊ ሰውነትን የኅብረ ዋሳቶችን ዕድሜ ያውቁ ይሆን የሚል ጥያቄ ቢቀርብሎ ይሄ ደግሞ ምን አይነት ጥያቄ ነው? የተወለዱበትን ቀን አንድ ብለው በቅርቡ እንዳከበሩት አሊያም እየተቃረበ እንዳለው የልደት ቀን አስልተው በቃ የዕድሜን ያህል ነዋ የሚል ሊሆን ይችላል። ቀላልና ፈጥኖ የሚከሰት መልስ ነገሩ ግን ወዲህ ነው። በእንግሊዝኛው አጠራር ባዮሎጂክ የሚባለው ዕድሜ ጥናቶች በተደጋጋሚ እንዳሳዩት የሰው ልጅ ኅብረ ሕዋሳቶች ወይም ሴሎቹ እንዲሁም የተቀሩት የተለያዩ ውስጣዊ የሰውነት ክፍሎቹና ቀን ተቆጥሮ የሚደረስበት የሰው ልጅ ዕድሜ ላይገናኙ ይችላሉ። የሰውን ልጅ ሁሉ የሚመለከት ጉዳይ ነው። የምሽቱ መጽሔም ማስታወሻ ትኩረት ቆየት ብሎ ይቀርባል። በስደት ያለው ማህበረሰብም እንደዛው ህይወቱ ስለሆነ የሚነቃው ይመስለኛል። አንዳንድ ነገሮች ከሕይወት እንዲቀጡ ናቸው። እንደምታውቀው ማህበራዊ ህይወት ነው። ስደትንና ፍቅርን በዋነኛነት ይዞ የሚሄድ ነው። በፍቅር መንገድ የተሰኘው ልቦለድ ደራሲ አለማየሁ ገብረ ህይወት በምሽቱ የመጽሐፍት ዓለም ያወጋናል። ፖሊስ አክሊሉ ከአዲስ አበባ ለምሽቱ ያቀናበረውን ዝግጅት ይዞ በሰዓቱ ብቅ ይላል። ጤና ስጥልኝ። እንደምናመሻችሁ ክብራትና ክብራን አድማጮቻችን። ግንቦት 21 2014 ዓ ም አዎን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ ከሰዓቱ የዓለም ዜና በኋላ እንመለሳለን፣ ጠብቁን። እንደምናመሻችሁ አድማጮች፣ የምሽቱን የዓለም ዜናዎች የማሰማችሁ ጽዮን ግርማ ነኝ። በኢትዮጵያ የታሰሩ ጋዜጠኞችና የሚዲያ ሰራተኞች ቁጥር አስራ ዘጠኝ መድረሱን የኢትዮጵያ ሰብአዊ መብቶች ኮሚሽነር ዶክተር ዳንኤል በቀለ በትዊተር ገጻቸው ላይ ገለጹ። በመገናኛ ብዙኃን ላይ ተሰርተዋል ለተባሉ ወንጀሎች ከፍርድ ቤት በፊት ማሰርን የኢትዮጵያ የመገናኛ ብዙኃን ሕግ የሚከለክል መሆኑን የጠቀሱት ኮሚሽነር ዳንኤል በቀለ ሁሉም የታሰሩ የሚዲያ ሰዎች መፈታት እንደሚገባቸው በትዊተር ገጻቸው ላይ አሳስበዋል። ባለፈው አርብ ለአሜሪካ ድምፅ አስተያየታቸውን የሰጡት የኢሰመኮ የህግና ፖሊሲ ስራ ክፍል ዳይሬክተር ታሪኩ ዋጌታቸው በእስር ላይ የሚገኙ ጋዜጠኞችና ሌሎች የሚዲያ ሰራተኞች ሰብአዊ መብታቸው ሊጠበቅ እንደሚገባና መጠየቅ ያለባቸውም በመገናኛ ብዙሀን ህግ መሰረት እንደሆነ መግለጻቸውን መዘገባችን ይታወሳል። የኢትዮጵያ መንግስት ህግን ማስከበር በሚል በጀመረው ዘመቻ ሰዎች መታሰራቸውን ከመግለጽ ውጪ ኢሰመኮ ላወጣቸው መግለጫዎችም ሆነ ማሳሰቢያዎች እስካሁን በግልጽ የሰጠው ምላሽ የለም። የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን እና ቀዳማዊት እመቤት ጂል ባይደን ቴክሳስ ክፍለ ግዛት ውስጥ በሚገኝ ትምህርት ቤት ተኩስ በከፈተ አጥቂ እጅ የተገደሉ አስራ ዘጠኝ ተማሪ ልጆች እና ሁለት መምህራን ቤተሰቦችን ለማጽናናት ዛሬ ወደ ኡቫልዴ አቅንተዋል። ጆ ባይደን ከቀዳማዊት እመቤት ጂል ባይደን ጋር በኡቫልዴ በሚያደርጉት በዚህ ጉብኝት ከተገደሉት ተማሪዎችና መምህራን ቤተሰቦችና በህይወት የተረፉ ተማሪ ቤተሰቦች ጋር ይነጋገራሉ ተብሏል። ረዘም ላሉ ሰዓታትም ቆይታ በማድረግ ቤተሰቦችን እንደሚያጽናኑ እቅድ ወጥቷል። ለሟቾች የተዘጋጀውን መታሰቢያ ቦታ ይጎበኛሉ፣ እንዲሁም ካቶሊካዊት ቤተ ክርስቲያን በምታደርገው ሃይማኖታዊ ስነስርዓት ላይ ይገኛሉ ተብሏል። ፕሬዚዳንቱና ባለቤታቸው ከሰዓታት በፊት ከዴላወር የተነሱ ሲሆን የዛሬው ጉብኝታቸው በዚህ ወር አጋማሽ ባፋሎ ውስጥ በጅምላ የተገደሉ ሟቾች ቤተሰቦችን ለማጽናናት ካደረጉት ጉብኝት ሁለተኛው ነው። ኒውዮርክ ባፋሎ ውስጥ አንድ ነጭ ሱፐርማርኬት ውስጥ ገብቶ ተኩስ በመክፈት አስር ጥቁሮችን መግደሉን ተከትሎ ጆ ባይደን በዚያ ተገኝተው ቤተሰቦችን ማጽናናታቸው ይታወሳል። የዩክሬን ፕሬዚዳንት ቮሎድሚር ዘለንስኪ ትላንት ባደረጉት ሳምንታዊ ንግግር ሀገራቸው ያለባትን ተጨማሪ የጦር መሳሪያ ፍላጎት በድጋሚ አሳይተዋል። በዋናነት የጦር መሳሪያ አቅርቦትን በመጨመር የሀገሪቱን መከላከያ በማጠናከር ላይ እንደሚሰሩም አስታውቀዋል። ይህ የሚወሰነውም ሌሎች አገሮች ዩክሬን ለነፃነት የምታደርገውን ትግል በመደገፍ አስፈላጊውን ለማቅረብ ባላቸው ዝግጁነት ላይ የሚወሰን ይሆናል ብለዋል። ሩሲያ የሀገሪቱን ምስራቃዊ ዶንባስ ግዛት ሙሉ ለሙሉ እንዳትቆጣጠር ለማድረግ ዩክሬን እየታገለች ባለበት በዚህ ወቅት ከዴንማርክ አዳዲስ ድጋፍ ማግኘቷን ኒውዮርክ ታይምስ ዘግቧል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በኔፓል ተራሮች ላይ ሀያ ሁለት ሰዎችን የያዘ አንድ ትንሽ አውሮፕላን መጥፋቱን ባለስልጣናቱ ተናገሩ። ታራ የተባለው አየር መንገድ በኔፓል የሚገኘውን ታዋቂውን የቱሪስት ተራራ ለአስራ አምስት ደቂቃ ለማስጎብኘት በአነስተኛ አውሮፕላን ሀያ ሁለት ሰዎችን አሳፍሮ ከአንድ መናፈሻ አካባቢ ተነስቶ ሁለት መቶ ኪሎ ሜትር ከበረረ በኋላ ግንኙነቱ ተቋርጧል ተብሏል። በአውሮፕላን ውስጥ አራት ህንዳውያን እና ሁለት ጀርመናውያንን ጨምሮ ስድስት የውጭ ዜጎች እንደተሳፈሩበት አንድ ማንነታቸውን መግለጽ ያልፈለጉ የፖሊስ ባልደረባ ተናግረዋል። መንኪ ፖክስ የተባለው ወረርሽኝ በሀያ አገሮች ውስጥ በሚገኙ ሁለት መቶ ሰዎች ላይ እንደተገኘ የዓለም የጤና ድርጅት አስታወቀ። ወረርሽኙ በሀያ ሀገሮች ውስጥ ባሉ ሁለት መቶ ሰዎች ላይ መገኘቱን ሀገሮቹ ባወጧቸው ሪፖርቶች መታወቁንና ሀገሮቹም ከዚህ በፊት በሽታው ታይቶባቸው እንደማይታወቅ ድርጅቱ አስታውቋል። ድርጅቱ እንዳለው ወረርሽኙ መገታት የሚችል አይነት ሲሆን ውስን የሆነውን መድኃኒትና ክትባት ፍትሃዊ በሆነ መንገድ ማከማቸት እና ማሰራጨት እንደሚገባ አሳስቧል። ድርጅቱ ከትላንት በስቲያ በሰጠው መግለጫ አሁን የተከሰተው ወረርሽኝ እንዴት ከአፍሪካ ውጪ ውጭ ሊሰራጭ እንደቻለ ግልጽ እንዳልሆነ እና ብዙ ያልተመለሱ ጥያቄዎች ያሉ ቢሆንም የበሽታው አምጪ ህዋስ ዘረመል በመቀየሩ ምክንያት ለመሆኑ ግን ምንም ማስረጃ የለም ብሏል። የአሶሽየትድ ፕሬስ ዘገባ እንዳመለከተው የዓለም የጤና ድርጅት ስርጭቱ ሁለት መቶ አካባቢ ነው ቢልም ቁጥሩ ከዛም በላይ ሊሆን እንደሚችል ከሀገራት የሚወጡ ሪፖርቶች ያሳያሉ። አድማጮች ለዜናው የተመደበው ጊዜ በዚሁ አበቃ። ከቀሪ የእሁድ ምሽት የራዲዮ መጽሔት ዝግጅታችን ጋር አብራችሁን ቆዩ። ጤና ስጥልኝ። እንደምን አመሻችሁ ክብራትና ክብራን አድማጮቻችን እሁድ ግንቦት 21 2014 ዓ.ም የራዲዮ መጽሔት ጀመረ። አድማጮች አሁን ወደ ዕለቱ ዝግጅቶች ከማምራታችን በፊት በራዲዮ መጽሔት ወግ መሠረት የሳምንቷን ምርጥ ግጥም እናስቀድም። እውዩው ምርቃና የውስጤ ኮረንቲ ደጋግሞ ነዘረኝ፣ ፍርሃት እንደ ዝናር ብዙ ጥምጥም ዞረኝ፣ ቅብዝብዝ ዐይኖቼን ማሳረፊያ ጠፋኝ፣ ሐሳብ እንዳዙሪት የእንግሊላ አደፋኝ፣ ውሎ እንዳደረ ስንቅ ውሃ ተናነቀኝ፣ በጭጋጋማ ቀን ላቦት አጠመቀኝ፣ የማይቀርበው ቀርቦኝ የማይረቅ ሲርቀኝ፣ ጨብጠው ጠፋኝ ይዘው ጨነቀኝ፣ ጨጓራ እንዳምመው በብዛት አስገሳኝ እግሬን አጣምሬ ወደ ላይ አነሳኝ፣ ተናጋሪ አረገኝ በማላውቀው ዜ ባለመድኩት ቃና እውዩ ጫት መቃም እውዩ ምርቃና። ገጣሚ እዮብ ድሉ እውዩው ምርቃና ሲል የቋጠራቸውን ስንኞች ነበር ለሳምንቷ ምርጥ ግጥም የመረጥ ነው። ገጣሚ እዮብን እናመሰግናለን።

if it mean the tale be careful him and he can For good and ቀደም ብለን በመግቢያችን ወደ አስተዋወቅናችሁ ቅንብር ነው የምወስዳችሁ። በእንግሊዝኛው አጠራር ባዮሎጂክ የሚባለው ዕድሜ ጥናቶች በተደጋጋሚ እንዳሳዩት የሰው ልጅ ኅብረ ሕዋሳቶች ወይም ሴሎቹ እንዲሁም የተቀሩት የተለያዩ ውስጣዊ የሰውነት ክፍሎቹና ቀን ተቆጥሮ የሚደረስበት የሰው ልጅ ዕድሜ ላይገናኙ ይችላሉ። ይህችን ምድር ከረገጥንባት ምድርን መርገጥ ዘግይቶ የሚመጣ ድርጊት ነውና ያንኳን አሳሳች ምሳሌ ሊሆን ይችላል። አዎን ያችን የመጀመሪያዋን የደስታ ወይም የስጋት ያን የመወሰኑ ምጣ የእርሶ ይሁንና፣ ብቻ ያችን የመጀመሪያዋን የእሪታ ድምፅ አሰምተን የዚህችን ምድር አየር እንደ ፈቃዳችን ከማግንባት ቀን አንስቶ ከቆጠርነው ዕድሜ ይለያል። ቀላልና አንድ የምናውቀው ምሳሌ የምጠቀም፣ ከዕድሜያቸው በጣም ያነሱ የሚመስሉ ብዙ ሰዎችን እናውቃለን። ወጣትነት የሚታይበት የቆዳ ገጽታ ያላቸው፣ አሁንም ለዕድሜያቸው ያልተለመደ የሚመስል ብርታት፣ ቅልጥፍናና ንቃት ሊታይባቸውም ይችላል። በአንጻሩ ያለ ዕድሜያቸው አረጁ የሚባሉም ይኖራሉ። በመሆኑም እንደ ሳይንሱ ዓለም ትንታኔ ከሆነ እያንዳንዱ ሰው ሁለት የተለያዩ ዕድሜዎች ሊኖሩት ይችላል። የሆነ ሰነና ይህ የሰው ልጅ ውስጣዊ ሕዋሳት ከተለመደው ዕድሜ ማነስ ምን ተጨባጭ ፋይዳ ይኖረው ይሆን? ረዥም ዕድሜ ለመኖር ዕድል ብቻ ሳይሆን ያን እውን ለማድረግ የሚያስችል አንዳች ቁልፍ አለ ነው የሳይንሱ ዓለም ወግ። የሰውን ልጅ ዕድሜ ለማራዘም ዘመን የጠገበው ጥረት ብርሃን ፈንጥቋል ነው የሚሉን። እንዴት? ቀጥተኛው የዋህ የሚያስመስል መልስ በፍጥነት እንድናረጅ የሚያደርጉትን በኅብረ ሕዋሳቶቻችን ላይ ለውጥ የሚያመጡ ነገሮች በመቀየር እርጅናን ማከም። አዎን፣ የሳይንሱ ሰዎች የሚሉት ይህንን ነው። እርጅና እንደ በሽታ ይታከማል ነው አባባላቸው ባጭሩ ሲተነተን። ደግሞም የሩቅ ሕልም አይደለም ነው የሚሉት። የመስኩ ቀደምት ተመራማሪዎች በመጪው ዐሥርና ዐሥራ አምስት ዓመታት ጊዜ ውስጥ የሚደረስበት እንዲያውም ብቻ እስከዚያው በጤና ለመዝለቅ ወይም ለመቆየት መላ ቀልባችሁን ሰጥታችሁ መትጋት ይበጃችኋል የሚሉም ይመስላል። ኅብረ ሕዋሳቶቻችን ከዕድሜያችን በቀለጠፈ ወይም ባነሰ ፍጥነት ያድጋሉ። አንዴ የባዮሎጂካል ዕድሜውን ካወቁ በኋላም አጠቃላይ ጤናውን ሊያሻሽሉ የሚችሉ የአኗኗር ዘይቤ ለውጦችን ማስተካከል ወይም መምረጥ ይችላሉ። እንዲህ ፈተና የበዛበትን ዓለም ረሃብና ቸነፈሩን ሰው ሠራሽ አደጋ የከሰተውን ይሄ ይልቁንም በገዛ ራስ የሚጋበዝ አጥፊነት ይመስላል። በገዛ ወገን ላይ የሚሰነዘር ምክንያት አልባ የክፋት ሥራ ጭምር እንደምን ተሻግረን ዐሥር ዓመት ይዘለቃል የሚሉ ጥያቄዎች ከፊታችን ይደረደሩ ይሆናል። ሌላውን ለጊዜና ቆይና፣ የሳይንሱን ወገን ከሥነ ሕይወት እና የጄኔቲክ ባለሙያዎች ጋር በቀጣይ ፕሮግራማችን ልንመለስበት ቀጠሮን ውሰድ። አሁን በዛሬው ዕለት እዚህ ዋሽንግተን ዲሲ ላይ ወደሚከበር ዓመታዊ ስነ ስርዓት ልውሰዳችሁ። በዩናይት ስቴትስ የኢትዮጵያውያን የሽልማት ድርጅት ማኅበረ ግዩር አንዘረ ኢትዮጵያ የድርጅቱ ቃል አቀባይ አጠር ላለ ውይይት በስልኩ መስመር ብቅ ብለዋል። አቶ ብኒያም ገብረ ወልድ በዩናይት ስቴትስ የሚገኘው አንጋፋው የኢትዮጵያን ሽልማት ድርጅት ማህበረ ግዩራን ዘረ ኢትዮጵያ በእንግሊዝኛው መጠሪያ ሲድ የህዝብ ግንኙነት ኃላፊ፣ በቅድሚያ ያለ ጊዜው አመሰግናለሁ። እኔም ሁልጊዜ ለምታደርጉልን ትብብር አሉላ፣ ለአንተም ለቪኦኤም ለባልደረቦች በሙሉ ትልቅ ምስጋናን ለማቅረብ ወዳለሁ። አቶ ቢንያም፣ እንግዲህ የተገናኘ ነው ሀያ ዘጠነኛው አመታዊ ክብረ በዓላችሁ በሚከበርበት ሰአት ነው። እንደ ሌሎች እጅግ በርካታ አመታዊ ስነስርአቶች ሁሉ እንደ አውሮፓውያን የዘመን አቆጣጠር በ2020 በኮቪድ-19 ወረርሽኝ ሳቢያ አመታዊ ስነ ስርዓታችሁን ማክበር ሳይቻል ቀርቷል። እርግጥ በአመቱ የተመረጡት ተሸላሚዎቹ ማንነት ይፋ አድርጋችሁ እኛም ዘግበናል። በተከታዩም አመት በ2021 በዚሁ ወረርሽኝ ሳቢያ ማክበር አልተቻለም። ከሁለት አመታት በኋላ ዛሬ ሊከበር ነው። እንግዲህ ምናልባትም በብዙ ጥበቃ በብዙ ጉጉት ይመስለኛል። አቶ ቢንያም ወደ ዝርዝሩ ከመዝለቃችን በፊት ከሁለት ዓመት በኋላ ወደዚያ ወደ ደረጃው ልማዳችሁ፣ በብዙዎች ዘንድም ትልቅ ስፍራ ወደሚሰጠው ስነ ስርዓት መመለስ ምን አይነት ስሜት አሳድሮባችሁ ይሆን? ያለፉትን ሁለትና ሶስት ዓመታት መንገዳችሁንም እግረ መንገዶን መለስ ብለው ቢመለከቱ። በጣም ጥሩ። በጥያቄ እንደገለጽከው ያለፉት ሁለት አመታት በኮቪድ አስራ ዘጠኝ ወረርሽኝ ምክንያት መላው አለም የተዘጋጋበት እና ብዙ ውጣ ውረዶችን በዓለም ደረጃ ያሳለፍንበት በርካታ ሰዎች ህይወታቸውን ያጡበት በርካታ ሀገራት ኢኮኖሚያቸው በጣም በጣም የተጎዳበት በተለይ የምንኖርባት አሜሪካ በጣም ከፍተኛ የሆነው ዱላ ያረፈባት ሀገር ነች። በዛ ምክንያት እንግዲህ እኛም እንደ አንድ የህብረተሰብ ክፍል ከአሜሪካ የህብረተሰብ ጤና ማዕከላት የሚተላለፈውን መመሪያዎች በመከተል በሁለት ሺ አስራ ዘጠኝ ተመርጦ በሁለት ሺ ሀያ ላይ ልናደርግ የነበረውን ዝግጅት ለመዝጋት ወይም ለመሰረዝ ተገደናል። ሁሉንም ዝግጅት አጠናቅቀን ጨርሰን ዝግጅቱ የሚካሄድበትን ቀን እየጠበቅን ወደ ሶስት ወር ሲቀረው ነበር ይሄንን አስደንጋጭ የሆነ የኮቪድ አስራ ዘጠኝን ተከትሎ ሁሉም ነገር መዘጋቱን የሚገልጸው መመሪያ የደረሰው። በዛ ምክንያት ሆቴሎችም ተዘጉ፣ እንቅስቃሴዎች ተገደቡ። ከሀገር ውስጥም ከውጭ ሀገርም በአጠቃላይ ሰው በዛ ብሎ መሰብሰብ ስለተከለከለ እንግዲህ በዛ ምክንያት ሳናደርግ ቀርተናል። በእውነት በጣም ብናዝንም የሲድ አባላትንም ደጋፊዎቻችንም በአጠቃላይ የኢትዮጵያ በውጭ የሚገኝ ማህበረሰብ እግዚአብሔር ደግሞ ሁሉንም ነገር አሳልፎ ለዚህ ሰዓት ለዚህ ደቂቃ በሕይወት ጠብቆ ለዚህ ደግሞ ስለደረስን በእውነት እጅግ በጣም ደስተኞች ነን። ባለፉት ሁለት ዓመታት ምንም እንኳን ሰዎችን የማክበር እና ሌሎችንም ስራዎች ማድረግ ባንችልም፣ ነገር ግን ሲድ በተለይ በኢትዮጵያ በኮቪድ ምክንያት ኢኮኖሚያቸው የተጎዱ ሰዎችን፣ የጤና ተቋማትን፣ በጎ አድራጎት ድርጅቶችን፣ አባላቱን፣ ደጋፊዎቹን በማሰባሰብ በተቻለው አቅም የገንዘብ ሌሎችም የጤና መገልገያ መሳሪያዎች ለጤና ተባበቂ የሚያስፈልጉ ልዩ ልዩ ግብዓቶችን ወደ ኢትዮጵያ በመላክ እነዚህን ድጋፎች ሲያደርግ ነው የቆየውና ሁለቱን ዓመት እንግዲህ ፀሐይ እስኪወጣ ድረስ ብለን ቁጭ ብለን አልጠበቅንም። የሚቻለውን ያህል ከርቀት ሆነን መስራት የምንችለውን እየሰራን ሀገራችንን ወገናችንን ለማገልገል ጥረት አድርገናል። ዛሬ ደግሞ ይኸው እንግዲህ በዓሉን ለማክበር በቅተናል ማለት ነው። መልካም የሁለት ዓመታት ጉዟችሁ የክብደቱን ያህል የፈተናውን ያህል በችግር ብቻ አልታጠረም። መስራት የሚችሉትን የአቅማችሁን ለማድረግ ወገን ለመርዳት መንቀሳቀሳችሁን ገልጸውልናል። አቶ ቢኒያም የዘንድሮውን የሀያ ዘጠነኛውን አመት ስነስርዓታችሁን የተመለከተ የላካችሁልን ጋዜጣዊ መግለጫ ከእጃችን ገብቶ ተመልክቻለሁ እንዳስረዳችሁትም የዘንድሮ ለየት ያለ ይመስላል እንደው ባጭሩ ምንድን ነው የዘንድሮውን ለየት ያለ የሚያደርገው ለመሆኑ የዘንድሮ ካለፉት አመታት ያለው ልዩነት ምን ይመስላል በጣም ጥሩ እንግዲህ የዘንድሮ የሀያ ዘጠነኛ አመት ባህላችን ነው የሚሆነው የዘንድሮውን ከባለፉት አመታት ለየት የሚያደርገው በዚህ አመት በትምህርታቸው እጅግ አመርቂ ውጤት ሲያገኙና ለወደፊት ተስፋ የተጣለባቸውን ወጣቶች ከሁለተኛ ደረጃ ትምህርት ቤት በከፍተኛ ማዕረግ ትምህርታቸውን ያጠናቀቁ፣ በማህበረሰብ አገልግሎት በልዩ ልዩ ዘርፎች ደግሞ ተጨማሪ ክህሎትና ትልቅ ደረጃ የደረሱ ስድስት ወጣቶችን መርጠን እነሱን ብቻ ነው የምናከብረው። አንዱ ለየት የሚያደርገው እንግዲህ ሌላ ጊዜ አሉ ለአንተም እንደምታስታውሰው ሲል ከሚታወቅበት ዋነኛ ነገር አንዱ ሶስት ትውልዶችም በአንድ አዳራሽ በአንድ ጣራ ስር አድርጎ የማገናኘት ነው። አንደኛው ትውልድ ለሀገራቸው፣ ለወገናቸው የሚችሉትን ሁሉ በእድሜ ልካቸው ሰርተው የእድሜ ዘመን ተሸላሚ ሆነው በሙያቸው አንቱታን አትርፈው አገር ያገለገሉ እነሱን የምናከብርበት ነው። ከዛ ቀጥሎ ደግሞ ሁለተኛው ትውልድ አሁን በመስራት ላይ የሚገኙ ላቅ ብለው የወጡ ለሀገራቸው ብዙ ነገር እያደረጉ ያሉ በስራ ላይ ያሉ እነሱን የምናከብርበት ነው። ሶስተኛው ደግሞ አሁን የምናከብራቸውን አይነት ወጣቶች ነገ ተስፋ የሚጣልባቸውን በትምህርታቸው አመርቂ ውጤት አግኝተው በጣም ልቀው የወጡ ወጣቶችን በአንድ መድረክ ይዘመጠን እነሱን ብለው ደግሞ የሚመጡ እህቶቻቸው ወንድሞቻቸውን ይሄ ሶስተኛው እንግዲህ ትውልድ ነው እና እነዚህ ሶስት ትውልድ በአንድ ላይ አሰባስቦ ነበር በአንድ ጣራ ስራ አድርገን የትውልድ ቅብብሎች ለማድረግ የምንሞክረው እንግዲህ በአሁኑ አመት ይህንን ማድረግ አልቻልንም። ማድረግ የቻልነው ወጣቶቹን ይዘን ለመቅረብ እና ሽልማቱን ለእነሱ ብቻ ለማድረግ ውሳኔ ያስተላልፈን ይህንን እንድናደርግ ችለናል እና ያንንም ያደረግንበት ምክንያት በዚሁ ሁሉም ደጋፊዎቻችንም እንዲያውቁት ወደ ኖቬምበር አካባቢ ከፍተኛ ሽልማት ይገባቸዋል የሚሉ ሰዎች የሚጠቆሙበትን በድረ ገጻችን አስተዋውቀን በዛ ላይ የእጩዎች ስም መሰብሰብ ጀምረን ነበር። በጣም በርካታ እጩዎች ተቀብለን ነበሩ። ነገር ግን ኖቬምበር መጨረሻን ተከትሎ እንደምታስታውሰው በተለይ በዚህ በዩናይትድ ስቴትስ ድ በመላው ዓለም በሚባል ደረጃ የአሜሪካን ኮቪድ በጣም በአስጊ ሁኔታ እየጨመረ ተከፋፍቶ የነበሩ ነገሮች ሁሉ መዘጋጋት ጀመሩ። ፕሮቶኮሎች በሙሉ ከዚህም ከሲዲሲ እንዲሁም ከሎካል የጤና አጠባበቅ መምሪያዎች ጠንከር ያሉ የቀድሞን የሚመስሉ የሰው መሰብሰብን የሚያግዱ መመሪያዎች መውጣት ሲጀምሩ እንግዲህ እኛም ሴት ኃላፊነት የሚሰማው ድርጅት ስለሆነ ወገኖቻችንን ከዚህ በሽታ መጠበቅ አለብን በሚል ወዲያውኑ ተነጋገርን። በእኛ ምክንያት ሰዎች መታመም የለባቸውም። ስለዚህ ይህንን አመት አሁን ባለው ምክንያት መግፋት አለብን ብለን እነዚህን ግባቶች ተጠቅመን ወሰንን። እንግዲህ ከወሰነን በኋላ ደግሞ ትንሽ ስለተከፈተ አሁን የወጣቶቹን ብቻ ለማድረግ ወሰነናል ማለት ነው። መልካም ወደ ዋናው ጉዳይ እንግባ። በዚያ ማስጠንቀቂያ በበዛበት ባለፈው ህዳር ወር ወደ ዛሬ እንዲህ ከፈትፈት የማለት ተስፋም አልነበረም በጊዜው እና በጣም አሳስቦ በነበረበት ጊዜ በሌላ ዘርፍ የምትሸልሟቸውን የአዋቂዎቹን ለማቆም የተገደዳችሁበት ቢያንስ የወጣቶቹ በዚህ ዓመት እንዲሳካ አድርጓልና እስኪ ደግሞ እነሱን የሚመለከተውን እንፈትሽ። ቀደም ብለው እንደገለጹት በትምህርታቸው መርቂ ውጤት ያስመዘገቡ ትልቅ ተስፋ የሚጣልባቸው ብቻ ሳይሆኑ ገና በጠዋቱ አስገራሚ ስራዎችን የሰሩ በምን አይነት ጊዜ ውስጥ ይህን ሁሉ ማድረግ ተቻላቸው የሚባሉ አይነቶች ናቸው። በየአመቱ ለሽልማት የምታበቋቸው ስድስት ወጣቶች ስም እዚህ ላይ ይመለከታለሁ። ናታንያ ኤልያስ፣ ሳሙኤል እሸቱ፣ አቤም ፈጠነ፣ ረድኤት ሀይሉ፣ አማኑኤል ሲሳይና ጽዮን ጥሩነህ ናቸው። እንደ ማን ናቸው? እነ ወጣቶች ምን ሰሩ? ምን አይነት ውጤት አግኝተው ለዘንድሮ ሽልማት በቁ? በጣም ጥሩ እንግዲህ፣ አሉላ፣ ሁሌም እንደምታውቀው በዚህ በወጣቶች ዘርፍ የሚካሄደው ውድድር በጣም ጠንከር ያለ ነው። በጣም ከምንደሰትበት ነገር አንዱ ኢትዮጵያውያን ወጣቶች በዚህ በስደት ዓለም፣ አንተም እንደምታውቀው በትምህርታቸው በጣም ጠንካሮች ናቸው። ለወደፊቱም ለኢትዮጵያ ተስፋ ከምጣልባቸው አንዱ በዚህ በዲያስፖራው አካባቢ የሚገኙ ወጣቶች ጠንክረው ትምህርታቸው ላይ ያላቸውን እና በአጠቃላይ እንደ ማህበረሰብ እንደ ስደተኛ ማህበረሰብ እያሳዩ ያሉት የኑሮ ስኬት በሁሉም ደረጃ በጣም ደስ ይላል እና እነሱን ማወዳደር መቼም በጣም ከባድ ነው። በዚህ አመት እነዚህ ስድስት የመረጥናቸው ከብዙ ተማሪዎች ነው እና እነዚህ ስድስቱ በጣም ከላቁት የላቀ ሆነው የወጡ ናቸው። በጣም በጣም አስገራሚ የሆነ የአካዳሚክ የላቀ የትምህርት ውጤት ያስመዘገቡ እንዲሁም ያ ብቻ ሳይሆን በሚያደርጉት የማህበረሰብ አገልግሎት በትርፍ ጊዜያቸው በሚሳተፉበት ደግሞ ሌሎች ተጨማሪ ይሄ ኤክስትራ ካሪኩላር አክቲቪቲስ የሚሏቸው ከትምህርት ውጭ ያሉ ተጓዳኝ እንቅስቃሴዎቻቸው በጣም በጣም አስገራሚ የሆኑ ናቸው። እንግዲህ ሁሉንም ያደረጉትን ነገር እዚሁ ዘርዝሬ ከነገርኩ ተመልካቾቻችንም አድማጮቻችንም በጉጉት ላይ ጠበቁት ስለሚችሉ እንደ ትንሽ ትንሽ ለመነካካት ያው፣ ስማቸውን አልጠቅስም ማን ምን እንደሆነ እዛው ላይ ቢገለጽ የተሻለ ይሆናል። ለምሳሌ አንድ ተሸላሚያችን በዚህ በአሜሪካ ውስጥ የአስራ ሁለተኛ ክፍል መልቀቂያ ፈተና ዋን ፐርሰንት ከሚባሉት አጠቃላይ አንድ በመቶ ከአንድ በመቶ ውስጥ በጣም በጣት የሚቆጠሩ ናቸው። እንግዲህ እና እነዚህ ተማሪዎች በባትሪ እየታደኑ ከፍተኛ ስም ባላቸው ዩኒቨርሲቲዎች ሁሉ ሳይቀር የነጻ ትምህርት የሚሰጣቸው ናቸው። አንዷ ተማሪ እንግዲህ እንደዚህ ዋን ፐርሰንት ውስጥ የገባች ነች። አንድ ተሸላሚያችን እዚሁ ሀገር ተወልዶና አድጎ በጣም በሚያስገርም ሁኔታ የአማርኛ ቋንቋን አቀላጥፎ ከመናገር በተጨማሪ የቤተ ክርስቲያን ወይም የኢትዮጵያ የጥንት ልሳን የሆነውን ግዕዝ አቀላጥፎ የሚያነብ የሚናገር በቤተ ክርስቲያን ውስጥ ደግሞ በድኩና አገልግሎት የሚሰጥ አገልግሎት መስጠት ብቻ ሳይሆን በሚያገለግልበት ቤተ ክርስቲያን ውስጥ እጅግ በጣም የላቀ አገልግሎት በማድረግ ወደ የዲያቆናት አስተባባሪ ወይም የዲያቆናት መሪ ወደ መሆን የሄደ ነው። ይሄ እንግዲህ ትልቅ የማህበረሰብ አገልግሎት ነው። ከዛ በተጨማሪም ሀይ ስኩል ውስጥ ትምህርታቸውን የተከታተሉ የሁለተኛ ደረጃ ትምህርታቸውን ኮሌጅ ውስጥ ደግሞ በተመሳሳይ በመሄድ በጣም በሚገርም ሁኔታ ነገ ከሀይ ስኩል ስትመረቅ፣ አንድ ተመራቂያችን እንደገና ከኮሌጅም ደግሞ በዚህ ሀገር ከኮሚኒቲ ኮሌጅ የአሶሽየት ዲግሪ የሚባለው በኢንጂነሪንግና በሳይንስ ታገኛለች እና ሌላ ደግሞ አንድ እንዲሁ ወጣት ተሸላሚ በጣም በሚያስገርም ሁኔታ አራቱንም ዓመት ሀይ ስኩል ውስጥ ከፍተኛ የሆነ ውጤት በማስመዝገብ ከዛም ጎን ለጎን የአስራ ሁለተኛ ሽን መልቀቂያ ፈተና በጣም ከፍተኛ ውጤት በማስመዝገብ ከዛ ደግሞ አልፎ አሁን ወደ ኮሌጅ በሚሄድበት ሰዓት በዚህ በአሜሪካ ፉትቦል የምታውቀው እንግዲህ አሜሪካ ፉትቦል በጣም ተወዳጅ የሆነ ስፖርት ነው። በዛ ከትምህርት ቤት ውስጥ ወይንም ከአጠቃላይ ከካውንቲ ውስጥ ስመጥር የሆነ አትሌት ነው እና እንዴት አድረው ይህንን ሁሉ እንዳብቃቀው በጣም ነው የሚገርመው። እንዲህ እንዲህ እያለ እንግዲህ ሌሎቹም በትልልቅ ትምህርት ቤቶች በሀርቫርድ በሌሎችም አሜሪካ ውስጥ በሚገኙ ቶፕ ቴን በሚባሉ ዩኒቨርሲቲዎች ውስጥ ተቀብለዋቸው ወደዛ የሚሄዱ ናቸው። አንዱም ደግሞ ራቅ ካለ ቦታ የሚመጣ በዚህ በአሜሪካ ና ቫል ፕሪፓራቶሪ የሆነ ትምህርት ቤት ውስጥ ከፍተኛ የሆነ ውጤት ያመጣ በጣም በጣም ተስፋ የሚጣልበት ተማሪም አለና በአጠቃላይ እንዳስማቸውን ሳልነቃከም የአንዱን አብልጬ የአንዱ እንዳላሳንስ ብዬ ነው ይሄንን ያደረግኩት። ግን በአጠቃላይ እነዚህ ስድስት ተማሪዎች እዚህ በዲያስፖራ ያሉ ኢትዮጵያውያን ልህቀትን የሚያሳዩ ምልክቶች ናቸው። ከስር ለሚመጣው ትውልድ ደግሞ በእውነት ምሳሌ ይሆናሉ ብለን መርጠን እኛም በጣም ኮርተንባቸው፣ ወደፊትም ደግሞ ለሀገር ለወገን፣ ለራሳቸውም ከፍተኛ የሆነ ደረጃ ላይ ደርሰው የምናያቸው ይሆናሉ ብለን ተስፋ የጣልንባቸው ናቸው እና ከረጅሙ ባጭሩ እንግዲህ የዘንድሮ ተሸላሚዎቻችን፣ ይህንን የመሰለ ታላቅ ድል ነው የተቀዳጃችሁ ተሸላሚ ወጣቶች ናቸው። መልካም። በእርግጥ እንደ ወጥሯችሁ ሁሉ በጣም የገነነ በምን ጊዜ ውስጥ አሳኩት የሚለውን ቀደም ብዬ የጠቀስኩትን ጥያቄ ሁሌም እንዲጠይቁ የሚያደርጉ ለሌሎችም አርአያ የሚሆኑ ለነገም ተስፋ የሚጣልባቸውን ብርቱ ወጣቶችን የመረጣችሁት ተስፋ አደርጋለሁ። ከዚህ ቀደም እንደሚደረገው ጎን ለጎን ቅድም እንዳሉት የአዋቂዎችንም ጉራ ተሸላሚዎች ሶስት ትውልድ ተቀምጦ ሲመለከቱ ወጣቶቹ የአዋቂዎችንም ስኬት እንዲመለከቱ የሚጋብዘውን እድል የዘንድሮ ሁኔታ ለወጥ በማለቱ በቀጥታ ባያገኙም ያን የሚያካክስ አንዳች መላ ትከስቱ ይሆናል ብዬ ተስፋ አደርጋለሁ። አቶ ቢኒያም፣ የሚቀጥለው ሰላሳኛው ዓመት በብዙ ምክንያት በተለየ ስሜት የሚጠበቅ ይመስለኛል። ከስነ ስርዓታችሁን በኋላ እርስንና ሊቀመንበራችሁን አቶ ኤፍሬም ካባን መልሰን ለምናገኝበት ውይይት በቀጠሮ እናሳድርና ለዛሬው በዘንድሮ ተሸላሚዎች እንኳን ደስ ያላችሁ እያልኩ ለእናንተም ዝግጅታችሁ እንዲሳካ መልካም ምኞት በመመኘት በዚሁ ልሰናበት። እግዚአብሔር ይስጥልን። እኛም ለተሰጠን ዕድል በዚህ አጋጣሚ ያሉላ ቅድም ጠቀስ ሳላረግ የቀረሁት የዚህ አመት ዝግጅት አንዱ ለየት የሚያደርገው በምናከብርበት ሆቴል ውስጥ በጣም ጥቂት የሆኑ ቁጥር ስለሆነ የተፈቀደልን እነዚህን ተማሪዎችና ቤተሰቦቻቸውን እና ፕሮግራሙን የምናስፈጽመው ብቻ ነው እንድንገባ የተፈቀደልን እና እንግዲህ ማህበረሰቡን በፊት ትኬት ተቆርቶ እንደሚገባው የማንቀበል መሆናችንን በዚሁ አጋጣሚ ለመናገር ነው። በተረፈ ስለተሰጠን እድል በጣም በጣም እናመሰግናለን። እግዚአብሔር ይስጥልን። የመጽሐፍ ዓለም ወግኖ ሰዓቱ በፍቅር መንገድ የመጽሐፉ ርዕስ አለማየሁ ገብረ ሕይወት ከፍቅር መንገድ ጋር ብቅ ብለሃል። የፍቅር መንገድ በሚል ርዕስ አዲስ ልቦለድ መጽሐፍ ለንባብ አብቅተሃል። ከዚህ ቀደም የሥነ ግጥም መድብል፣ በርከት ያሉ የመድረክ ትዕይንቶች ወይም ቲያትሮች ደርሰሃል። ነገር ግን ሙሉ ወጥ የልቦለድ መጽሐፍ ስትጽፍ የአሁኑ የመጀመሪያ ነው እንደ ተረዳሁት። አዎ ሙከራውም ማለም ብረኝ የሚገርም ነገር አጫጭን ልቦ ወለዶች እንጽፋለን። ለኮርስም ዩኒቨርሲቲ እያለን እንጽፍ እናውቃለን። ግን እንደዚህ ልቦወለድ ከዚህ ቀደም ሞክሬውም አላውቅም። እንግዲህ ይሄ መጀመሪያው ነው ሲሞከርም ሲታተምም። ብዙ የምታወያየን ግሩም መጽሐፍ ጽፈሃል። በፍቅር መንገድ ሶስት መቶ ሀምሳ ገጾች ያሉት ትልቅ መድብል ነው። በጣም በርካታ ቦታዎች ይወስደናል። በጠቅላላ ይዘት ጥያቄ ብንንደረደር በፍቅር መንገድ ስለማንና ለማን ተጻፈ? በተለይ ጎልቶ የሚታይ በሀሳብ ያለ አንባቢም ካለ እንዳየው ታሪኩ ላይ እንግዲህ እዚህም ማለት በባህር ማዶ አሜሪካን ሀገርና ኢትዮጵያም ሀገር ቤት የሚመላለስ ታሪክ ስላለው በተለይ በወጣት የእድሜ ክልል ያለው በወጣት እና ወደ ጉልምስና በሚሄድ ያለው በአብዛኛው እዛ አካባቢ ያለው ሰው በበለጠ ሚሳብ ይመስለኛል ብዬ ሳስበው እና በስደት ያለው ማህበረሰብም እንደዛው። ህይወቱ ስለሆነ የሚነካው ይመስለኛል። አንዳንድ ነገሮች ከህይወት የሚቀዱ ናቸው እንደምታውቀው እና ማህበራዊ ህይወት ነው። ስደትንና ፍቅርን በዋነኛነት ይዞ የሚሄድ ነው። ነገር ግን ሀገራችን ባለፍንበትም ዛሬ ባለንበት አንዳንድ የግጭት ነገሮች፣ የጦርነት ነገሮች እዚህም እዛም መከሰታቸው ስለማይቀር በልብወለድ ውስጥ ያንን ባጭሩ ቢሆን ነካ አድርጎ የሚያልፍ ክፍል ታያለህ እና ዋናው በተማሪ እንዳየኸው በውትድርና ህይወት ያለፈ ኦስሎ ቦርድ የወጣ ነው ከዛ ደግሞ ህይወት ስላልተመቸው በሱዳን አድርጎ ተሰዶ የሚመጣ እንደዚህ እያለ የሚሄድ ነገር ስለሆነ ብዙውን ነገር በዚህ እድሜ ክልል ያሉትን ወጣት ቀደም እንዳልኩት ወደ ጉልምስና በመሄድ ያሉ ስን ሁሉ የሚነካ ነው ብዬ አስባለሁ። ግን ዋናው ጭብጡ ላይ በስደት እና በትዳር ህይወት ወይም በፍቅር ህይወት ላይ ያተኮረ ነው ማለት ይቻላል። መልካም አለማየሁ፣ ዘለግ ብለን ንግባ። የስደት ህይወት በስፋት ይቃኝበታል በየደርዙ የተማሪ ቤት ህይወትን ይመለከታል። ልጅነት አለ። የሁለት ዓለም ሰዎች ምኞትና ፈተናን እንመለከታለን። ስደት ሲያምር ሲይዙት ያለውን በንጽጽር እናያለን። በትዝታ ዘመናት ከሚመልሰው ባለታሪኩን ልበል የብሔራዊ ውትድርና ዘመን ይወስዳል። በስደት ዓለም ብቻ የሚገጥሙ ቀድሞ የማይታሰቡ የማይጠበቁ ፈተናዎች፣ የሥራ አይነቶች። ዶክተር ፈቃድ አዘዝ በአንድ ግጥሙ እቃ አመላላሽ አድርገው የሚመስለውን በስደት ዓለም ያለ ተጓዥ ኢትዮጵያዊን ከአንድ ሀገር ወደ ሌላ ሀገር በሚያደርገው ጉዞ ከዚያ ወዲህ ከዚህ ደግሞ ወዲያ እቃ ተሸክሞ የሚመላለስ መንገደኛ የምትመለከትበትም ሁኔታ አለ። በልብ ወለድ ድርሰት አለማየሁ ሊካተቱ የማይታሰቡና የማይችሉ የሚመስሉ ታሪኮችን ታስኮመኩመን አለ። በርካታ ርዕሶች ናቸው የተነኩት በዚህ ድርሰት ውስጥ። እስኪ ገፋ አድርገህ አጫውተን እንዳልከው ነው ስደት ጉዞ ነው። እንደምታውቀው እንግዲህ ጉዞ ሁለት አይነት ነገር ነው። በቦሌ በኩል መሄደው አለ በቫሌ በኩል እንደሚባለው አለ ያው በሱዳኑ አለና ከሀገር ስትወጣ ያው መነቀል ነው ነገር የለውም እና የንቅለት ኖሮ ወይም የስደት ኖሮ ለመልመድ ያን ስደት ለመልመድ የምታደርገው ጥረት አለ ፋክቶል ወይም ከአመታት በኋላ ደግሞ ወደ ሀገር መመለስ ትፈልጋለ እንኳንስ እና እዛ ተወልዶ አድጎ የመጣው ቀርቶ እዚህ የተወለዱ ልጆች እንኳን እቺ ኢትዮጵያ ስለምትባል ሀገር ሲወራ ሲተረክ ስለሚሰሙ መሄድ ይፈልጋሉ እንደምታውቀው እና እያል ነው ቅድም ዶክተር ፈቃደን ስላነሳ በጣም ደስሉኛል። ዶክተር ፈቃደ በጣም ማከብረው መወደውም አሁን ደግሞ መምህር የቻለም ወዳጄ የሚመክረኝ ነው እና ልክ መጽሐፉን እያነበበለብናኝ ጊዜ እና እችን ግጥም ታሳሳታል በቃሌ ነው ማቃት አልኩት። የሱን ግጥም ስንሄድም ተጭነን፣ ስንመጣም ተጭነን፣ ስንኖርም ተጭነን እኔ እንደውም ስንሞትም ተጭነን የሚል ጨምሬበት ነበር። በኋላ ማለት ሳየው እየተመስለኝ እና ምንም ምን አይደለን የጭነት ከብት ነው ምናምን ነገር ነው የሚለው፣ ምላ ካየው ወይቻለ ግን በቃ እንደዛ ድረስ የማስታወሰው ና ያ አለ። ይሄ ደግሞ የማመሰለኝ የእኛ የኢትዮጵያውያን ባህሪ ነው። ባህሪ ነው ስልህ መቅሳቶ ወድ የምትገባበት ግዴታ ያላለም እንደዛ ነው። ከዚህ ስትሄድ ለምሳሌ እንደ ፈረንጆቹ ብቻህን አይደለህም። ፈረንጆቹ አሁን ሲሄዱ፣ እኔ ኢትዮጵያ እያለሁ ፍታት እንደለው የግል ጨዋታ ነው እንጂ ለስራ ወደ ኢትዮጵያ ሊመጡ ሲሉ ከሌ ይመጣለሁ ገና ሲለኝ፣ ምን ያ ሻንጣ ምት ሄ አንድ ሻንጣ ነው ምንለኝ አንዱን ሻንጣ ለኔ ያምታል ይግላሉ አንድ ሻንጣ እቃ ይዞልኝ ይመጣል ማለት ነው። ሲመለስም አንድ ሻንጣ እቃ ደግሞ አስይዤ ልከዋለሁ። እንግዲህ ከኢትዮጵያ ሽሮ፣ በርበሬ፣ ቆሎ ምናምን ይላከርበት ዚህ ከዚህ ደግሞ መጽሐፍ እና እንዲ ያለገ የረሳሁት ልብስ ምናምን ደግሞ ይመጣል። እዛ በነበርኩ ጊዜ እነሱ እጠቀማለሁ። አበሻ ግን ኢትዮጵያ ግን እንዲህ ብዬ ለመጠየቅ አልችልም። ምክንያቱ እኔ እንደሚሸከመው ከዚህ ለዘመዶቹ እቃ ይዞ ሄዳል። ሲመለስ ደግሞ ይህ ደግሞ ለቤተሰቦች ሽሮ፣ በርበሬ ምናምን ነው ይዞ ይመጣል። ቆሎ፣ መጽሐፍ እና ህይወታችን እንደዛ አይነት ነገር ነው እና ስታይ ሁልጊዜ ሶስት ሻንጣን ብትይዝ ከፍለ ተጨማሪ ብትይዝ ያው አይቀርም እና ያንን እኔም እውነታ ስለሆነ ና በቃ ሳበኝ። እኔ እራሴ አሁን እዛ ልግባ ብዬም አለ ግን ስጽፈው ራሱ መጣ ና ሄድኩበት። በቃ የልምድ ጉዳይ ያለና አእምሮ ውስጥ ያለ ነገር ይነዳሃል። ብርን እኮ የሚነዳ ውስጥ ወረለም እና ያው በዛው ትሄዳለ እና እንደዚ አይነት ነገሮች አሉና ሰዎች ጋር ስላወራሁበት አንተ ስታነሳው በተለይ ጋሽ ፈቃደን ስታነሳ ይሄ ትዝ ስላለኝ ነው። በመመላለሱ አጋጣሚ ውስጥ ያለፉ ቶሎ ፈጥኖ ከሚታዩቸው ነገሮች አንዱ ይመስለኛል አለማየሁ ድርሰትህን ላላነበቡ እንደ ቦታ ሰጥቼ፣ ግን ጥቂት ገፋ አድርገን እንመልከት እንዴ። ካነሱት ሳያስቀምጡ የሚጨርሱት አይነት ድርሰት ነው እያነበቡ ሰዎች የሚመሰክሩልህ ይመስለኛል። የወታደራዊ መንግስት ዘመን ወደ ኋላ ርቆ ይመለከታል። እንዳልከው በብሔራዊ ውትድርና በአፍላ ዘመኑ ሄዶ ቆስሎ የተመለሰ ወታደርና ያለን የወጣቶችን ፈተና የበረታን ድህነት ምናልባትም በዚያ መንገድ ማየት በማንደፍረው ደረጃ እንድናየው ታደርጋለህ። ምናልባት ዛሬ የከፋ ሊሆን ይችላል። ከዚያም ሁሌም ንጽጽር አለው ለሁሉም የጊዜውን ፖለቲካ ከዚያ ቀደም ያለውንም ይጨምራል። ዋናው ገጸ ባህሪ ከስደት በፊት ባለች ቅጽበት ውስጥ በሚያደርጋ ጉብኝት ውስጥ ሊሰደድ የተዘጋጀ ሰው ተደላድሎ የሚጎበኝ በሚመስል አጼ ፋሲል ቤተ መንግስትን ለመጎብኘት ሄዶ ከአንድ አስጎብኚ ገለጣ ታሪክ እንማራለን። ታሪክና ትውፊት እየተጋመዱ በቅጽበት ውስጥ ነው። በትረካ የሚመጡት እና የተለያየ ይዘት ያለው መሆኑን ለማመላከት ያህል ነው። በወፍ ብርር ነኝን የተቃቀዝኩት እስኪ መጽሐፍ ላላነበበ ሌላ ሰው እንዳያነብ ሳናደርግ ስለ መጽሐፍ ይዘት የተወሰነ ነገር እና አካፍ። እንደምታውቀው ለራሴ የሚጽፈው ለራስን ታሪክ ነው የሚባል የተለመደ ነገር አለ። ይሄ ማለት እዛ ውስጥ ኔ ግል ታሪክ ሳይሆን ያለፈበትን ነው የምታውቀውን ነው። በማላውቀው ነገር ላይ ልጻፍ ብል በጣም በእርግጠኝነት አሁን ብዙዎቹ ለዚህ መጽሐፍ የሰጡኝ እንትን እኔ እውነት የትህትና ሳይሆን በጣም ከበኩት ሁሉ በላይ ነው። ብዙ ሰዎች ብዙ ሰዎች እንደው እዚህ ላይ ለእኔ እንኳን ይከብደኛል ለመናገር የሰጡኝም በትምህርታቸው የዘለቁ ሰዎች ይሰጡኛለ ጠቃሚም ሀሳብ ይሰጡኛለ። እንደገና ሞገሳውም በጣም ከሚገባኝ በላይ ሆኖ የሰማኝ እኔ ያሳፍረኛል። ምን አንዳንድ ጊዜ ምክንያቱም እዚ ሰው በመጀመሪያ ልቦለ ስራ እንደዚያ ቆይቼ ቆይቼ ገፍሬ ሆን በዚህ በኮቪዱ ጊዜ እንደው ገፍቼ የወጣሁበት ነገር ነው እና ይሄ ግን የሆነበትም ብለው አንዳንዱ ነገር ሳይሆን ምንድነው በምታውቀው ነገር ላይ ስትሰራ

ልጆቹ ወደ እኛ አንበሳ ነበር እዛ ፋሲል ግቢ ውስጥ አንበሳ ግልገሎች ነበሩ። እና እዛ አባቴ ደግሞ ፋሲል ግቢ ጥገና የሚሆን አሸዋ ከመረብ ወንዝ ያመጣ ነበር፣ እየጫነ ማለት ነው። እንደዚህ እዛ ቁጭ ብለን ነው አንዱ የሱ ረዳት አንዱን ግልገል አመጣና ሳቀፈኝ፣ እናሱ ስጫወት ምናምን ስል ስቀናጣ አብራጣት ይለቀም ማለገኛ አንበሳውና ጓደኞችን ቀልዳሉ። አንበሳ የነክሰኝ እንኳን በጣም ሲደማ ደነቀስ መጀመሪያ ላይ እና ምን ልን ነው እዛ ግቢ ውስጥ አሳርቡ በሚበቅልበት ጊዜ ስንቦርቅ ያደግንበት ግቢ ነው የማውቀው ግቤ ነው እና አደግነ በኋላ በፍቅር ነው መጨረሻ ላይ ደግሞ ባህል ቢሮ ኃላፊ ሆኜ የአማራ ክልል ገ በዩኔስኮ እርዳታ ሙሉ ሙሉ ማስተማማኝ የሚባል ጥገና እንዲደረግለት ደግሞ ለማድረግ እድሉ ገጠመኝ እና ያ ልቤ ውስጥ ያለ ነገር ነው። ልል ነው ኦፍኮርስ ላሊበላ ጣና ነገር አማትም ይሄዳሉበት ስራ ይሄኛው ግን ተወልጅ ያለቁበት በልጅነት ያሳለፍኩበት ስለሆነ እንዲህ አይነት ስሜት እኔ ጋር ያለ ስሜት ነው። አሁን ያነና ገጸ ባህሪሉ ሳስበው እዛው አካባቢ የተማረ ነው። ጎንደር ከተማ ውስጥ ረጅም ጊዜ የኖረ ነው የተወለዱ እንደጎማ ቢሆን ቤተሰቦቹ ያሉት ወደ አርባ አካባቢ ኪሎ ሜትር ርቀትን ቢሆንም ትገምት እንዲህ አይነት ስሜት በሚል ነው እንግዲህ ሄድኩት እና ያን ስታያደርግ እግረ መንገድህ ያው ቅድም ያልከውን ነገር ያለውን ስታሳይ መልእክቱ በዛ መንገድ ይሄዳል ብልልነው። ባጭሩ በምታልፍበት መንገድ አንዳንዴ ሆን ብለህ ምትይዘዋል። ግ ማስታወሻ ይዛሉ፣ ብዙ ማስታወሻ ይዛሉ። በቃ የሆ ነገር ይጠቅመኛል የነገር እንዳረሳው ካልኩ ጽፋሉ። ብዙ ነገር ማስታወሻ ይዛሉ። አንዳንድ ጊዜ ደግሞ ባትዞም ማትረሳው ደሞ አለ ጭንቅላት ውስጥ ይቀመጣል። እና እነዚህ አጋጣሚዎች ከነዛ ውስጥ ናቸው። እና ሌሎች ደግሞ ጓደኞች ያወራሉ። ለምሳሌ በልጅነታችን ውትድርና ሄዶ ስሎ ወጣ ማውቀው ወታደር የሰፈር ልጅ ነበረ እና በጣም ጓደኛዬ ነው ማሻገር ዚ ይባላል። አሁን እሱ ብዙ የነገርኝ ታሪክ አለ እና እነዛ አይምሮ ውስጥ ነበሩ። ከዛ ደግሞ ወንድሜ እንደገና እንደዚህ ዛ ገብተዋል፣ ሄደዋል፣ መጨረሻ ላይ መጥተዋል። ከሱ ጥናት ታደርጋለህ፣ መረጃ ትጠይቃለህ። እና እንዲህ ነገሮችን ስትይዝ ስትጨበጥ ለስራ ይጠቅመሃል። በልበ ሙሉነት ለመናገር ትደፍላለህ። ለእውነቱ የቀረበም ያደርገዋል። ለእውነቱ የቀረበ ይሄ ነው ትክክልና መጣ ድሮ እኛ ስለ ኤርቪንግ ዋላንስ ብርሽነታችን ወጣትነታችን ፈናለብናም ስነጋገር ይህ ሰውዬ እኮ ወይም ሌሎች ደራሲዎችም እኮ ስለ ሕክምና ሲጽፍ ሐኪም ነው የሚመስል ስለ ግብርና ሲጽፍ ገበሬ ነው የሚመስል ወይ ደግሞ ስለሆነ ሙያ ሲጽፍ እንደዛ ነው። ለምንድን ነው ምል ነበር። ና ያው ሪሰርች ስለሚያደርግ በቄለማም ስለሚያደርግ ወይ ደግሞ የሚያውቁትን ሰዎች ነው የሚጠይቅ ሊሆን ይችላል። ና ስራህን የሚያሳምርልሃል። የሰው ልጅ አቅም ውስን ነው። የመለጠጥ አቅማችን እያንዳንዳችን እ ያው ውስን ነው አለ ከበዛ ይበጠፍና ነገር አለ እላለሆነ ይሆናል። ና ስለዚህ የሰው ድጋፍ የግድ ያስፈልጋለ። በዚህ በዚህ መንገድ የሄደ ነው። ና እንግዲህ ላላንበጉ ሰዎች ላልከው፣ ወይም ስራሁን የሚያነጉ ሰዎች ትልቁ ዋናው ቁም ነገር የኢትዮጵያውያንን ሕይወት ኢትዮጵያ ምስል ደግሞ በተለይ በስደት ያሉ ኢትዮጵያውያንን የትዳርና የስደት የፍቅር ሕይወታቸውን እንደው በልብ ወለድ መልክ ጎላ አርጎ ያሳይና ግን ገመድ ደግሞ እንትናቸው ትስስራቸው ሐረጋቸው ደግሞ ያው ከሀገራቸው ጋር የተሳሰረ ስለሆነ በአንዱም ሆነ በሌላ መልኩ ያንኑ ለማንጸባረቅ ነው ሞከርኩትና ል የምታየውም ነገር እንደዛ ይመስለኛል። እንዳላንዛዛው ሰው ማጭ ነው። መልካም በሥነ ጽሁፍ አዋቂ እይታ የቀረበውን ደግሞ መልከት እናድርግ። በመጽሐፉ የጀርባ ሽፋን ላይ ጽሑፋቸውን ያሰፈሩት ረዳት ፕሮፌሰር ደረጀ ገብሬ በአዲስ አበባ ዩኒቨርሲቲ የሥነ ጽሑፍ እና ፎክሎር መምህር፣ እንዳንባቢ ያቀረቡበትን መንገድ ወድጀዋለሁ። ልቦወለዱን ረቂቅ በጣም ደስ ብሎኝ ያነበብኩት ዋናው ተራኪ እኔ ብሎ የደራሲውን ሁሉን አወቅነት ቢሻማውም ምንም ሳልደናቀፍ ከወጣቶቹ ጋር እየተብሰከሰኩ ከአዛውንቶቹ ጋር እየተረኩና ፈጣሪን እየተማጸኑ ከዘሩባቤል ጋር ዋናውን ገጸ ባህሪ ማለታቸው ነው፣ እየወጣሁ እየወረድኩ ደስ ብሎኝ አነበብኩት ይላሉ። ስለ አሜሪካ ሕይወት በተለይም እዚያ ረዥም ጊዜ ስለቆዩትና በቅርብ ስለሄዱት የኑሮ አያያዝ ጥሩ መረጃ የሚሰጥ ሆኖ አግኝቼዋለሁ። ፈጣሪ ካልፈቀደ በስተቀር የሰው ልጅ ሕይወት በእቅድና አስቀድሞ በሚደረግ ውሳኔ መሰረት እንደማይከናወን የዘሩና የቤዛዊት መጨረሻ ያሳየናል ሲሉ ይቀጥላሉ። በታሪክ ውስጥ ያሉትንም ሰዎች እያነሱ አለማየሁ ልብ ወለድ ነውና፣ ሀሳብ ወለድ ነውና በሚያጓጓ ታሪክ ውስጥ የዚህን አገር ህይወትም ሆነ ሌሎች ተያይዘው የተነሱትን የስደት መንገዱን፣ ወደ ሱዳን የሚኬድበትን፣ የወታደሩን ገጠመኝ፣ የልጅነቱን ጊዜ በጣም በቀረበ ስሜት ያሳያል። መጽሐፍ ነገር ግን መረጃ መስጠት ያህል፣ እንደዚህ ስለዚህ አገር ህይወት ማሳየት ያህል የልብ ወለድ መጽሐፍ ስራ አይመስልምና በአንጻሩ መጽሐፍ ስናነብ ሁሌም የምንገበየው እውቀት እንዳለ ሆኖ፣ አጻጻፍ ስልትህም በተመለከተ ከሌሎች ሙያ አጋሮችም ጋር የተነጋገርክበትም ከሆነ በጣም ለየት ያለ ነው። ሁለቱንም ማሳካት እንዴት ተቻለ? ሰዎች ያሉትን በነገር ደስ ይለኛል። አሁን እዛ መጽሐፍ ሲመረቅ ቅድም ከጠቀስከው ወንድሜ ከደረጄ በተጨማሪ ማዛ ወቁ እንደዚሁ መጨረሻ ጊዜ ውስጥ አንብባ ሀሳብ አቅርባ ነበር። በጣም በጣም በጥሩ እይታ ብዙ ነገሮችን አነስታ ነበር። አንዱ ያነሳቸው ምንድነው፣ እንደኔ ይሄ ልቦለድ አይደለም ሪፍሌክሽንስ ናቸው ብዬ ነው የምወስዳቸው። እንዲህ አይነት ሰዎች ሌሎች የሚሰጡኝ ፊድባክ አለ እና እያንዳንዱ ነገር ለምሳሌ የምትማርበት የምታወጣው፣ የምታየው እና እያነበርከው እንደ ልቦለድ እንደ ሕይወት የምትኖራቸው ነገሮችም አሉ የሚሉ የሷ ሚ ሌሎችም ሀሳቦች ነበር እና እንግዲህ አንዱ ሌላው የሚነሳው ምንድን ነው ቋንቋው ነው ቀለል ያለ ግን የሚጣፍጥ ነገር ነው የሚል ሀሳቦች ሰጠውኛለ። እኔ እንግዲህ ያው መልክ ጎንደር ነው ተወልጄ ያደግኩት እንግዲህ ሆነም ቀረብ ሞክራለሁ ነው የምለው ከማንበብ ቀጥሎ ደስ የሚለኝ ነገር መጽሐፍ ነው። ለምናገር ማንበብ ነው የምወደው ከነባብ ቀጥሎ መጽሐፍ ነው ደስ የሚለኝ ምንም ነገር እሞክራለሁ እና እንደዚህ ደግሞ ሰውፊት ይዘው የምትቀርበው ስራ ሲኖር ደግሞ የተፈጥሮን ቢሆን ትንሽ ደግሞ ተንቀቅሎ የደጋግማ ሀይተ ይዘው የምትሄደው ነገር አለ እና ግን እዚህ በዚህ ደረጃ እንደዚህ አይነት እንትን አገኛለሁ ይ ለምናገር አላሰብኩም፣ ግን ጥሩ ነው በሲወትል ደስ ይልል ጥርጥር የለውም። ቀደም ብለህ የገለጽክልን አዲስ አበባ ላይ የተደረገ ለየት ያለ የምረቃ ስነስርዓት ላይ የተነሳውን ነው ዩናይት ስቴትስም ሆነ ሌሎች አካባቢዎች በስደት ህይወት ምን ይመስላል የሚለውን ከርቀት ማየት እንዲችሉ እድል የሰጠ መስኮት ይመስለኛል። አሁንም በስርቆት የምናካፍለው አንድ ታሪክ መጽሐፉ የጀርባ ሽፋን ላይ የቀረበ ነውና ለውይይታችን ማዋዣ ጠቀስ አድርገን በተወሰነ ደረጃ እንመልከተው። የመጽሐፉ ትልቅ ሌላ አካል ቀደም ብለህ አንተም ጠቆም እንዳደረግከው የፍቅር ህይወትን፣ ትዳርን የሚመለከተው በተለይ ደግሞ በስደት ሳሉ የሚገጥሙ ፈተናዎችን አንዳንዴም ትዳር ለመመስረት የሚኬደውን ርቀት ብዙ ጊዜ የሚያነጋግረው ነው። በቀልድ አቀልድ ዘይቤ የሚነሳውን ከአንዲት ወጣት እና አንድ የስራ ጓደኛው አጋጣሚ ጋር አዛምደት አነሳለ። ብዙ አስቂኝና አሳዛኝ ጋብቻ ነክ የዳያስፖራ ታሪኮችን ሰምቻለሁ። ከመጽሐፉ የተወሰደ ነው የማነሳው። አንዳንዶቹ ሆን ተብለው ሌሎቹ ደግሞ በአጋጣሚ በተፈጠሩ ትራጀዲዎች የተሞሉ ናቸው። ቀድሞ ወደ አእምሮዬ የመጣው ግን ከወራት በፊት ወደ ናሽቪል የሰማሁት ታሪክ ነው። እዚህ ዩናይትድ ስቴትስ ውስጥ ያለ ግዛት ነው የሚጠቅሰው። ልጅት እህቷን አግብቶ እንዲያመጣላት አብሯት ለሚሰራ ኢትዮጵያዊ 15000 ዶላር ትከፍላለች። የደርሶ መልስ ትኬቱን ትቆርጣለች። ይህን ሁሉ ስታደርግ ደልቷት ወይ ተርፏት ሳይሆን እንደ አብዛኛው ኢትዮጵያዊ ረዳት ፍለጋ ነው። ወጣቱ ግን ምንም አይነት ተሞክሮ ያልነበራትን ልጅ በፍቅር አንቦለላት እያለ ይቀጥላል። እስኪ ይሄን ታሪክ ትንሽ ገፋ አድርገህ ለአድማጮችና ጋራ በተለይ የትዳር ሕይወት ብዙ የተባለም ብዙም የሚያነጋግርም የተለዩ የሚባሉ ገጠመኞችም የተሞላ ነው እና በመጽሐፍ ተቃኝቷል። አለማየሁ። አዎ እንግዲህ አሁን እዚህ ሀገር የሚኖሩ ኢትዮጵያውያን ማሹ ያው ይሄ ነገር የትዳር ሕይወት የሚስደት ኖስካል ነው ድረስ ያው ትዳር የመያዝ ሀሳብ ሲኖርህ የምትሄድበት መንገድ አለ አንድም በአካባቢህ አጋጣሚ ከተሳካልህ እዚሁ ነዋሪ አግብተህ ወይም አግብታ ህይወቷን ትቀጥላለች። አንዳንድ ጊዜ ደግሞ ኢትዮጵያ ሄደህ አግብተህ የምታምጠው ነገር አለ። ሌላ ጊዜ ደግሞ ምንድን ነው በቃ ላጤዎችን ወደዛ አግብተው የሚያውቁ ሰዎች ቴና አግባልኝ ወይም ና አግቢልኝ ተብሎ የሚደረግ አለ። ዘመን ለማምጣት የሚደረግ የሀሰት ጋብቻ ይህ ሰው እዚህ ስትሆን ቤተሰብ ለመርዳት የሚሉ ለምንም ብቻን ትሆናለህ እና ሁልጊዜ አንተ በተማራችል ልትሻሻላችልም። ስለዚህ ምንድን ነው ብዙ ጊዜ የሚያደርጉት በቃ ወንድሜን ባመጣ ለሁለት ሆነን ቤተሰብ እየደገፍን እኛም እዚህ እንጠናከራለን፣ እህቴን ባመጣ እዚህ የሆነን አብረን እንዲ እናደርጋለን፣ እንተጋገዛለን የሚል ስሜት አለ እና በዚህ መንገድ ጋብቻ ይደረጋል። ሌላ ደግሞ የሚደረጋል ምስለ ለምሳሌ አንድ ወንድ ይኖራል፣ እህቱን ማምጣት ይፈልጋል። እህቱን አግብቶ ይመጣ አይችልም አንዳንዴ የሚባል ነገር ስላለ ስለዚህ ሌላ ወንድ ይፈልጋል እሱን አግብቶ እንዲያመጣለ እሱ ደግሞ እህት ካለችው እሱ ይለዋወጣሉ። እንደዚህ አይነት ነገር አለ። ከሴትም ጋር ይሆናል። እሷ ወንድ ጉ ታገባልታለች እሱ እህቷን ያገባላታል ያመጣሉ። በገንዘብ ብቻ ሳይሆን በልውውጥ ነገር አለ እና ከዛ የምትሰማው ነገር አለ። አንዳንዴ እንዲህ ቢሆን ስል የምትሄደው ደግሞ ነገር አለ። ይህንን በቀጣሚ መሰለህ ታሪክ አልሰማሁም እውነት ለመናገር አንተ ተፈጠረኛ ላይ ነው። ግን ሌሎች አይነት ነገሮች ለምሳሌ እህትሽ እናገባልሻለሁ ብሎ ይሄድና እዛ ከደረሰ በኋላ ብሩን ጸጥ አድርጎ ወይ ደግሞ የተወሰነ የተወሰኑ ብር አጉድሎ፣ አይ በቃ አልቻልኩም፣ ና እንዲህ አይነት ነገር ከዛ አምጣ ገንዘቡ ሲባል በቃ ይሰራው ከትርሻ ለሁ እንግዲህ አምስት ሺህ ብር እንዲ የሆነ ጉዳዩ ከዋለ በኋላ እሷ በየወር መቶ መቶ ሁለት መቶ አምስት ሺህ ቢላት ምንም ብሩን እንደሞተን የምትቆጣው እንዲህ አይነት ነገሮችን ሰምቻሉ። አንዳንድ ሰዎች ሄደው የማፍረስ ነገር ትኬት ተቆርጦላቸው አዲስ አበባ ከሄዱ በኋላ አልፈልግም ማለት ነገር እንዲ ሰምቻለሁ። እናደረገውን ማለት ሄደን ሌላ ሰው አብርተን ምንመጣው ታሪክ ምን ሻርጌ ይሄ ነገር ሲያጋጥም የሚል እንደዛ አድርጌ የሄድኩበት ማለት ነው እና እንደ ዋና ታሪክም እንኳን ባይሆን ይህ ለዋናው ታሪክ ማደረጃ ማበልጸጊያ እንዲሆን ተጠቅሜበታለሁ። ሁሉም ብቻ በዚህም በዛም ብሎ ቤተሰብ ማምጣት ይፈልጋል እና የቤተሰብ ማምጫው መንገድ ብዙ ነው መዳሰስ አስፈላጊ ስለነበረ በታሪክ ውስጥ ለማስገባት ሞክሬያለሁኝ። መልካም አለማየሁ። በተለይ በእቅዳችን መሰረት ፊት ለፊት ተገናኝቶ ለሚደረግ የቪዲዮ ቃለ ምልልስ በአካል ወደ ስቱዲዮ መምጣት የሚቻልበት ጊዜ እስኪደርስ ነው ያዘገየ ነው። ቀሪውን ይልቁንም ስለ ድርሰት እና አንባቢያን ጭምር ትንሽ ገፋ አድርገን የምንበረብርበት እድል እንደሚኖረን ተስፋ አድርጋለሁ። ቀደም ብዬ እንዳልኩት መጽሐፉን ያገኙ አንብበው የተሻለ ከራሳቸው ሕይወት ጋር የሚያዛምዱት ቁም ነገር እንደሚያገኙ ዘናም እንደሚሉበት ገምታለሁ። ለአሁኑ አመሰግናለሁ፣ እግዜር ይስጥልኝ። እሺ፣ አሉላ በጣም አመሰግናለሁ፣ እግዜር ይስጥልኝ። አድማጮች አሁን የአዲስ አበባው መስኮት ሊከፈት ነው። ንጉሥ ያክሊሉ በተለያዩ አካባቢዎች በሚታዩ የወንዶች የፀጉር አቆራረጦች ከሩቅ ዘመንና ባህል የተወራረሱ ስለመምሰላቸው ከሁለት የፀጉር ባለሙያ ከሆኑ ወጣቶች ጋር ባደረገው አጠር ያለ ምልልስ ይወስደናል። አመሰግናለሁ አሉላ። ከአድማጮቹ ተምሮ መልሶ ማሳወቅና ማዝናናት የሬዲዮ መጽሔት ዋናው ጠባይ ነው። ለዚህም ነው ዛሬ ስለ ቀድሞዎቹም ሆነ ስለ አሁኖቹ ወጣቶች የራስ ጸጉር አያያዝ እንድንጨዋወት የፈለግኩት እንግዶች አሉኝ። ሰለሞን ደምስ ይባላለሁ። አመሰረውም ወደ አቧራ አካባቢ አደባባይ ወይም ጀርመን አደባባይ በመባል የሚታወቀው አካባቢ ጋር እንሰራለን። ጸጉር ማየር የምንተዳደረው። ከአስር ዓመት በላይ እዚያው አካባቢ ላይ እንታወቃለን። ሶላያ ወንዶች ሳሎን ይባላል የምንሰራበትም አሉ ሁሉ ልጆች አባት ነኝ። በዚህ ስራ ምንስ ማስተዳድራቸው ሻታሙ ብለት ባላለው አንድ አካባቢ ነው ያለ እንዳለው የአንድ ልጅ አባት ነኝ። ከግማሽ ምዕተ ዓመት በፊት በኢትዮጵያ ሰማይ ላይ ሞገድ አሳብሮ ባህርና የብስ አቋርጦ አየር ሰንጥቆ በኢትዮጵያ ሬዲዮ አማካይነት አድማጭ ጆሮ ደርሶ የነበረው መልእክት የጸጉር አያያዛችን ምክር የሚያሻው መስሎ ይታያል የሚል ነበር። ዛሬስ? ያን ጊዜ ጸጉርን አፍሮ አበጥሮ ወይም አጎፍሮ ባህታዊም አርበኛም አንዳንድ ጊዜ ሽፍታም መስሎ ከፊት ሁለት ቦታ ላይ አሁንም ጸጉርን ከፍሎ ለኋላው ጸጉር ደረጃ አውጥቶ ከወደ ግንባር ያለውን ወደፊት ሳፕ አድርጎ የፊቱን ደምደም ደምደም እያደረጉ የኋላውን እያሻሹ መሄድ በስልት በቄንጥ መራመድ እጅግ የተለመደ ነበር፣ ግራ ቀኙንም እየቃኙ። የዛሬውስ የጸጉር አያያዝ እንዴት ነው? አቶ ሰሎሞን ደምሴ በአሁኑ ሰዓት ያሉት ብዙ ናቸው። ያው እንደየ ጎራው ይለያያል የየስራው ፊልድም ይለያያል። ብዙሃኑ አሁን ያለው ወጣት የሚከተለው ብዙ ጊዜ የእግር ኳስ ጫዋቾችን፣ የፊልም አክተሮች የመሳሰሉትን ያው የውጭውን ዓለም ነው የእኛን ሳይሆን ማለት ነው። የውጭ ዓለም ያው ሲባል የእኛ አሉ ነው። ያው አንዳንድ አሉ ባህላዊ የነበሩ የኛ ባህላዊ ነበሩ፣ ግን ወደ ዘመንኛ ተቀይሮ ነው። አሁን ለምሳሌ አለ የእኛ አሁን ፍሬንች የሚባል አለ፣ ፓንክ ይሉታል። ብዙ አይነት አሉ ቤት ነው ስናየው። አሁን ለምሳሌ ፍሬንች የምንለው ቁርጥ ስንወስደው ከጆሮአችን ስር ስርስሯን ጠርጠሯን ነክቶ ፍሪዝ የሚደረግ ማለት የለኛው ሳያጥር ብዙ ከፍ ያለ ማለት ቢያንስ አምስት ሴንቲሜትር ያልከፍት ያለ ሆኖ ፍሪዝ እንዲሆን የሚደረግ ጆሮ ስር እና ከኋላ ጠርጠር ዟን የተነካሽ ከዛ ቅርጽ አትወጣ እና ከጺሙ ጋር ተመሳሳይ አይነት ቅርጽ እንዲሆን ይደረጋል። ያፓንክ የሚባለው ደግሞ ከስር በደንብ ከፍ ተደርጎ ተነስቶ ክብ ነች። እንደ በድሮ ብዙ ጊዜ ወደ ጎጃም አካባቢ የምናያቸው ነገሮች ምንት አሉ አንዳንድ ኩባያ ቁርጥ ማብያ ልጠሩታል። ሰዎች ጣሳ ቁርጥ ይሉታል። ብዙዎች እና ሌሎችም አሉ ፌድ ይሉታል። አሁን አሁን ደግሞ የመጣረው ዘንች አሉ። ይሄ አሁን የምትለኝ የጸጉር ቁርጡ ከእኛው ሀገር የመጣ ነው ነው የምትለኝ? አዎ አለ፣ ስማቸው ተሻሽለው ነው መጡ፣ እንጂ አሉ ገጠር አካባቢዎች የምናያቸው ናቸው። ወደ ጎጃም የምንሄድ፣ ወደ ደቡብ ስንሄድ አንዳንድ ቦታ እናያቸዋለን። ይቆርጡ አሉ፣ ግን ተሻሽሯል። ያው ቴክኖሎጂ አሻሻለው እና ያው በምላጭ ብቻ ሲሆን፣ ይሄኛው ደግሞ ያው ዘመናዊ ማሽኖች አሉ እንደሚታወቁ፣ ብዙ አይነት ማሽኖች አሉ ማለት ማለስለሻዎች አላቸው ብዙ ነገር አለ እና ያው ጄል የሚባል ነገር አለ። ያሳምሯል ውለቱ ያጸጉሩ ውበትን ሻይን እንዲያደርግ ያደርጓል። ያ ነገር ተደርጎ ተጨረስ ውበት ይሰጠዋል ማለት ነው። ፌድ የሚሉት ደግሞ ያው ከስር በጣም ምን ልትፈርጉ እንደምላጭ በቃ ሼድ ልካወፅ ም እንደ ከስር ከስር ዋ ከፍ ያል አንድ ነጥብ አምስት አንድ ነጥብ እያንድ እንዲያል ከፍ እያለ ይወጣል። ማት የመጨረሻዋ ዜሮ ነጥብ ትባላለች። ማታይነች ለይታ ማት በቃ ነች። እንዲህ እያለ ይሄዳል። ይህን ይመስላል። ቁጥሮች አሉት፣ የራሱ የራሱ ቁጥሮች አሉት። እነዚያን ቁጥሮች ዜሮ ነጥብ አምስት እያለ አንድ ተኩል እያለ እንድንዲከፍ ከፍ እያለ ሲሄድ ለእይታ ውበት አለው። የራሱ የቻለ ለምሳሌ አሁን ቅድም እሱ እንዳለው ባላቶሪ፣ አሁን የኳስ ተጫዋች እንዳለው ባላቶሪ የሚባለው የልጅ እያሱ አሁን በፊት ላይ ያለ ነው። ከዚህ የተወሰደ ነው የሚባለው። ልጅ እያሱ የሚቆረጡት እንደዚህ እዚህ ጋር እንደዚች ቁንጮ ነገር ሆና ከፊት ቁንጮ ሆነ፣ አሁን ባላቶሪ ተብሎ መጥቷል። እዚህ ናን ቁርጥ አለ በብዛት አሁን እንደዚህ ወደ ጋምቤላ ምናምን በብዛት ይቆረጡታል። እሱን ቁርጥ ራሱ እነሱ እነሱ ናቸው ሌላ ያው ሙሉ ፍሪዞች አሉ። ናኒ የሚባለው ናኒ ማለት ደግሞ ከጎን እስከ ጆሮችን እንደዚህ ያለች አሁን ብቻ ማንሳት፣ ይሄ ሙሉ ቁጭ ብሎ ከጎን በጆሮችን ከዚች አካባቢ እንደዚህ የሚወርድ እነሱ፣ ሌላ ክሊንገቶች ናቸው። ክሊንገት አሁን በብዛት ወታደሮች ቁርጥ፣ ወታደሩ አንድ ኢንች የሚባለው ማለት ነው። እኩል ሆኖ ወጥ ነው፣ በአንድ ቁጥር ብቻ የሚሰራ እሱ ነው ያለው አመሰግናለሁ። እግዜር ይስጥልኝ። የዛሬ 15 ቀን እንገናኝ። ንጉሴና እንግዶቹን አመሰግናለሁ። ከአንድ የራዲዮ መጽሔት አድማጭ ለሌላ የመጽሔት ተከታታይና ተሳታፊ የተላከ የአድናቆት መልእክት ነው። የነገ ስዕሎች በሚል ርዕስ ከተጻፉ ተከታታይ ግጥሞቻቸው መሃል እንደላኩልህ ላስተዋወቅንና በተከታታይም ሁለት ፕሮግራሞች ላሰማህን ርዕሶቻቸውን ለጊዜው ላልያዝኳቸው ውብ ግጥሞቻቸው የእኔ የተባሉትን የፕሮግራምህን አዘውታሪ ገጣሚ አመስግንልኝ አሉኝ። አህዶ የተባሉ አድማጫችን ናቸው። ከጎረቤት ሜሪላንድ ክፍለ ግዛት ባደረሱን መልእክታቸው መልእክቶን አድርሰናል። እርሶንም ለተሳትፎ እናመሰግናለን። ውድ የራዲዮ መጽሔት አድማጮች፣ ለምሽቱ ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ናቸው ባላቸዋቸው ርዕሰ ጉዳዮች ዙሪያ እንድትጽፉና እንድትደውሉ እየጋበዝኩ የዛሬውን በዚሁ ልቋጭ ነው። የኢሜል አድራሻችንን ለማስታወስ ሆርን አት ቪኦኤ ኒውስ ዳት ካም ነው። የስልክ ቁጥራችን 2022059942 የውስጥ መስመር 14 ነው። ለራዲዮ መጽሔት ማለት ታዲያ አትዘንጉ። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22፣ 25፣ 31 ሜትር ባንዶች እንዲሁም በኢትዮ ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅና አቅራቢ አሉላ ከበደ በዚሁ ተሰናበትኩ። ሰላም፣ ደህና እደሩ።